ስድስተኛ ክፍል ተማሪ እያለ በህዋ ሳይንስ ፍቅር የተለከፈው ትንሣኤ አለማየሁ ገና በልጅነቱ ያነባቸው በነበሩት የታሪክ መጽሐፍቶች አማካኝነት የህዋ ሳይንስ ጥበብ ጋር እንደተዋወቀ ይናገራል። ትንሣኤ ከዚያን ጊዜ አንስቶ እስካሁን ድረስ ይሄ የህዋ ፍቅር ስሜቱ እየተከተለው ይገኛል። ወደዚህ ነገር መግባት ጀመርኩት ሳ ሀሳቡ በቃ ጀመረ ያኔ ቋንቋውን ማወቅ ስላለብኝ መማር ጀመርኩኝ። ከዛ በኋላ ስምንት ክፍል ስደርስ የኢትዮጵያ ስፔስ ሳይንስ ሶሳይቲን ተዋወቅኩኝ። ከዛ ጊዜ ጀምሮ አባል ነበርኩኝ። ስለዚህ ያው ታሪኩ እንደ ታሪክ በራሴ በራሴ ባለው አቅም ለማድረግ ሞክሬ ነገር ቢኖርም አሁን በጊዜው ያለውን ደግሞ ሳይንስም እና ቴክኖሎጂ በጣም ለማዳበር ፈልግ ስለነበረ ብዙ ስኮላርሺፖችን ሞክር ነበረ ሲወጥ አንድ ነፈስ ታክቶብኛል፣ ግን ሊቀሩ ፋይናንሺያል ከገንዘብ ጋር የተያዙ ብቻዎች ስለነበሩ በዛ ምክንያት ይህዱ ለመማር አልቻልኩኝ። ዩኒቨርሲቲ ስገባ አሁን መካኒካል ኢንጂነሪንግ የገባሁበት መሰረታዊ ምክንያት ካሉት የምህንድስና ዘርፎች ውስጥ ለኤሮስፔስ ኢንጂነሪንግ በጣም የተሻለ የቀረበ የሚባሉ ኤሌክትሪካልና መካኒካል ነበሩ። እኔ ደግሞ ራሴን ሳየው የተሻለ ቅርበትና ቅም ያለ ሰው የተሰማ መካከል ምንስማ ላይ ስለሆነ ወደዛ ተቀላቀሉ ማለት ነው። ዛ ፍላጎት በጣም ነበረኝ። አሁንም ድረስ ራሱ በቀሌ ልጆች አስተዳደሩ በጣም ለአዳዲስ ሃሳቦች ቀና ስለሆነ አሁንም አላቋረጥኩም። የተለያዩ ሙከራዎችን እያደረግን ነው፣ የኤሮስፔክ ኢንጂኒሪንግ በድህረ ምረቃ ፕሮግራም እንዲከፈት የመሳሰሉት ነገሮች የአቅማችን እያደረግን ነው። ያው እንደ ሀገርም መሰራት ያለበት ነገር ስለሆነ በሱ በሱ በኩል የሚይዙን ነገሮች አሉ። ከዛ በተረፈ ግን እነዚህ አይነት ነገሮች እንዲኖሩ ያው እኔ ብቻ ብቻ ሳይሆን ምክንያቱም እንዴት ነው እኔ አንድ ጊዜ አንዴ ገልጽ ያው የተቀራራቢ የምለውን ነገር አድርጌ አለስ ያለን ብዙ ሰው ግን የለም ብሎ ተስፋ ሚቆርጥ ይመጣል ለመሳሰሉት ና ያን እኔ ያለፍኩበትን ከኔ በኋላ የሚመጡት ደግሞ ሌሎች ባሶች ምዳያቸው ሌሎች ሌላ ትውልድ ያን እንዳይደግም የአቅሜን ለማድረግ እሞክራለሁ። በቅርቡ ዓለም አቀፍ የህዋ ጠበት ኮንግረስ ላይ የአፍሪካ ወጣቶች በህዋ ሳይንሱ ላይ ያላቸውን እውቀት እንዴት እንደሚያዳብሩና በቀጣይም ተሳታፊ መሆን እንደሚችሉ ጽሑፍ የሚያቀርበው ትንሳኤ ከጽሑፉ በመነሳት አፍሪካውያን ከሁሉም አህጉራት በበለጠ የህዋ ሳይንስ ያስፈልጋቸዋል ይላል። ስለ ጽሑፉ ይዘትም እንዲህ ያብራራል። በፈረንጆች አቆጣጠር ነስገጫ ያለፈው ዓመት በአፍሪካ ደረጃ የሚዘጋጀው ስብሰባ ኢትዮጵያ ውስጥ አዲስ አበባ ለማካሄድ ጠቂሰን ነበረ። እና በዛ ባሸነፍ መጨረታ መሰረት እዚህ አዲስ አበባ ውስጥ አካሄደን ነበረ። እና በዛ ስብሰባ ላይ በዋነኝነት አራት ዘርፎች ላይ የሚናገሩ ነበሩ። አንደኛው የስፔስ ፖሊሲ እና ህግ ላይ ያተኩራል። ሁለተኛው ደግሞ የህዋት ንግድና ስራ ፈጠራ ጋር በተያያዘ፣ ሶስተኛ ደግሞ በሳይንስ ቴክኖሎጂ ኢንጂነሪንግ አይስ እና ሂሳብ ጋር በተያያዘ ከዛ ደግሞ ይህንን ወዳለው ማህበረሰብ የማስፋፋትና አዲስ ስራዎችን ከመስራት ጋር የተያዘ እንደገና ደግሞ የመጨረሻው የህዋ ሳይንስ የሚያመጣቸውን ቴክኖሎጂዎች እንዴት ለተባበሩ መንግስታት ድርጅት ስር በተቀመጡት አስራ ሰባቱ የዘላቂ ልማት ግቦች እንዴት አድርገን ማጣመር እንችላለን የሚል የተለያዩ አራት ቡድኖች ነበሩ። ሀሳቡ ስረሸራሽ ነው። መፍትሄ የሚሏቸውን ነገሮች ለስፔስ ጀኔሬሽን አድቫይዘሪ ካውንስል ለተባበሩ መንግስታት ድርጅት እና ይህንን በራ ግብር ደግሞ እንዲዘጋጅ ትብብር ላደረጉ ተቋማት ስለዚህ ይህን ያዘጋጁትን ሰነድ እና ሌላ ተጨማሪ ዳራ ውስጥ በአንድ ላይ ተሰባ አድርገን የሚያቀርበ ሲቪ ጽሁፍ ማለት ነው። በአጠቃላይ የአፍሪካ ችግር ሊቀረፍ የሚችለው በውጭ ሀይሎች ሳይሆን በአፍሪካውያን ብቻ ነው የሚለው ትንሳኤ አፍሪካውያን ወጣቶች በህዋ ሳይንሱ ዘርፍ እንዲሳተፉ ካስፈለገ የትምህርት ዘርፉን በተግባር መደገፍ እንዲሁም ደግሞ በተመሳሳይ ኢንዱስትሪውንም ማዳበር ላይ ትኩረት መደረግ እንዳለበት በመጠቆም ይሄ ደግሞ በስደት መልክ ከአፍሪካ የሚወጣውን የተማረ የሰው ኃይልም በመቀነሱ ረገድ ትልቅ ሚና እንዳለውም ይናገራል። የሚታወቁ ችግሮች ያሉ ነገሮች አሉ። የትምህርት አሰጣታችን በንገሳፈች ነገሮች አሉ። እነሱ ለምሳሌ አሁንም በዚህ በማ ዘርፍ ላይም እንተግብራቸው የምንል ከሆነ የተማረ ሰው ኃይል ይኖረናል። አምራች ሰው ኃይል ግን አይኖረን መምራሩን ተምረውታል። ነገር ግን ወደ ትግበራ ተጓቸው በጣም የሚቸገር አይነት የሰው ኃይል ነው የምናመርተው ማለት ነው። አሁን ከዚህ ያለን የትምህርት አሰጣጥ አሁን ልጠጋገረው ከሆ ሲጀንገረው በቃ ችግራችን ያ ነው። ለሱ መሰረታዊ ችግር ከዛ ደግሞ ሲቀጥል አሁን ለምሳሌ በዲግሪ እናስመርቃለን ብሎ ለምሳሌ አንድ የኢትዮጵያ ዩኒቨርሲቲ ለምሳሌ ሲነሳ የዓለም ሳይ በዲግሪ የሚመረቀው ተማሪ ወይም የምትመረቀው ተማሪ ያን ትምህርቷን ከማጠናቀቋ በፊት ኢንዱስትሪ ምን ይላል የሚለውን ሄዳ ማየት መቻል አለባት። ለማድረግ ደግሞ ኢንዱስትሪው ሬዲ ላይ አቬለብል መሆኑ መቻል አለበት። የሚሰራ ፋንክሽን የሚያደርግ ኢንዱስትሪ በኖራት ይጠቀል በሰው ሀይላን ሳት ትንሽም ቢሆን የተወሰነ ያህል አለ። እንዲሁም ደግሞ የተመረቁትንም የተለያዩ ስልጠናዎች ና ድጋፎች ወደዚህ መስመር ማምጣት መቀየት ይቻላል። ይሁን ለማለት ፈልጌ ነው። ከዩ የሚሄዱ ነገሮች ናቸው ነዚህ ነ ትምህርቱም ኢንዱስትሪው አንድ ላይ መሄድ መቻል አለባቸው። ኢንዱስትሪ ብቻ የሚሄድ ከሆነ ኢንዱስትሪው እንደ መሰረተ ልማት ጥንጣዊ ይኖራል። የሚሰሩበት ግን እስከዛሬ እንደነበረ ቻይና ነው ይሄኔታሉ ማለት ነው ደግሞ ሌሎች የሀገራት ሰዎች ከዛ በተረፈ ደግሞ ትምህርቱ ብቻ ከሆነ ደግሞ ሰው ይማራል ወይ የማይገናኝ ዘርፍ መስራት ይጀምራል። ያው ብዙ ተማሪዎች ለምሳሌ ወጥቶ ኮሚስቶ መስራት እንደጀመሩት አሊያም ደግሞ ወደ ውጭ ሀገር እየሄዱ በስደተኝነት የተረገገቡ ሌሎች ሀገሮች ማገልገል ይጀምራሉ፣ ስለማይተገበር ማለት ነው። ሁለቱም ነገሮች ትይዩ በሆነ መልኩ መሄድ መቻል አለበት። ሚኒስትር ኦፍ ኢኖቬሽን እና ቴክኖሎጂ ከሚኒስትር ኦፍ ሳይንስ ና ኤዱኬሽን ጋር ቅርብ ጋር ተፈራርመው ለምሳሌ አዲስ አበባ ሳይንስ ና ቴክኖሎጂ ዩኒቨርሲቲ ላይ የመገጣጠሚያ የመፋብረኪያና ሞከሪያ አንድ ትልቅ አፊሊቲ ለመገንባት ለምሳሌ አስቧል። ለምሳሌ ይህ እንደዚህ አይነት መሰረተ ልማት መሰራቱ ለምሳሌ ትልቅ ነገር ይረዳል ለተማሪውም ገሶ ለምንሰራ ሰው ማለት ነው። ትንሣኤ ሲያጠቃልልም ወጣቶች በህዋ ሳይንስ ውስጥ ያለውን ሀገር በቀል እውቀት በማዳበር በተለያዩ ክለቦች በመሳተፍ እንዲሁም የህዋ ሳይንስ ማህበር አባል በመሆን ስሜታቸውን ማዳበር እንደሚችሉ ይናገራል። በተጨማሪም በሀገሪቱ እየተሰሩ ያሉ የሳተላይት ማምጠቅና ና የህዋ ሳይንስ እንቅስቃሴዎች በቶሎ ወደ ተግባር ገብተው የታለመንላቸውን ዓላማ እንዲያሳኩና ህብረተሰቡንም የሚጠቅሙበት ሁኔታ ሊመቻች እንደሚገባም አጽንኦት ሰጥቶ አሳስቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ